አደጋ የደረሰበት የኢትዮጵያ አየር መንገድ አውሮፕላን ብላክ ቦክስ ተገኘ የሚባል ነገር ሰምተናል፣ እና ብላክ ቦክስ ምንድን ነው? ብላክ ቦክስ በአጠቃላይ የአውሮፕላኑን የተለያዩ ፓራሜትሮች የሚባሉ ነገሮች አሉ። የአውሮፕላኑ ፍጥነት፣ የአውሮፕላኑ በምን አይነት ሁኔታ እንደነበረ የነበረው የፓወር ሁኔታ ወይም የነበረው በአካል ውስጥ ወይም በሲስተም ውስጥ ያሉ እንቅስቃሴዎችን መዝግቦ የሚይዝ በተለይ ለይህ አውሮፕላን አሁን አደጋ ሲደርስበት ኤግዛክትሊ የነበረበትን ሁኔታ የሚያሳይ መሳሪያ ነው። ለኖርማል ኦፐሬሽንም መጠቀም ይቻላል። ማለት እንዳታውን አክሰስ በማድረግ በተለይ ደግሞ ለአደጋ ምርመራ ደግሞ እጅግ በጣም ወሳኝ የሆኑ በተለይ እንዳሁኑ አይነት ሁሉም ለወሬ ነጋሪ በጠፋበት ወቅት የአውሮፕላኑ ምን እንደገጠመው ዶክመንት አድርጎ የሚይዝ አንድ ቴክኖሎጂ ውጤት ነው። እንግዲህ ፍጥነቱን፣ ከፍታውን፣ የነበረበትን ሁኔታ፣ የሞተሩን ሁኔታ፣ የነዳጁ ከሱ ጋር ተያይዞ ደግሞ ቮይስ ሪኮርደር የሚባልም አለ። እነሱም ምንድነው በ O que በክሩዎች መካከል ያለውን ግንኙነት ንግግር ከታዋር ጋራ የሚያደርገውንም ንግግር፣ በተለይ ደግሞ እርስ በርሳቸው ፓይለቱና ኮፓይለቱ ወይም የአውሮፕላኑ ክሩዎች እርስ በርሳቸው ሲያደርጉ የነበረውን ዝም ግንኙነት ኮሚኒኬሽን መዝግቦ የሚይ ስለሆነ በተለይ ለአደጋ ምርመራ በጣም ወሳኝ የሆነ መሳሪያ በመሆኑ ያንን ሪካቨር ማድረግ በጣም በጣም አስፈላጊ ነው። የዚህ መሳሪያ መገኘት ቢሾፍቱ አካባቢ የወደቀውን አውሮፕላን የአደጋ መንስኤ ለማወቅ ፋይዳው ምን Klopt. No? ያ ዳታ በተለያዩ መሳሪያዎች አናላይዝ ይሆናል። እንግዲህ አሁን ይሄ ነገር ዝም ብሎ የሚነበብም ሳይሆን የተለየ ደግሞ እሱን የማንበቢያ ፋሲሊቲ አለው። ያንንም ደግሞ ኢንተርፕሬት የሚያደርጉ ባለሙያዎች አሉ። ከዛ በመነሳት ለአደጋው ምርመራ የሚያስፈልጉ መነሻዎችን አላለም ግንዛቤዎችን ይፈጥራል። በሱ ብቻ ላይ ተመዝግቦ አደጋው የደረሰው በዚህ ምክንያት ነው ማለትም አይቻልም። ግን ያንን ዳታ እንደገና ደግሞ አናላይዝ ማድረግና ማጥናት ሌሎች ምጥቅ ነገሮች ጋራ ማገናዘብን የሚጠይቅ ነገር ነው። የመጀመሪያው ስራ ያንን ቦክስ ፈልጎ ማግኘት ነው። ያ ቦክስ ሲገኝ ብዙ ነገሩ ከዛውስ ይገኛል ተብሎ ስለሚገመት ለአደጋው ምርመራ መነሻ በጣም አስፈላጊ ነው ለማለት ነው። ቦይንግ ሰባት ሰላሳ ሰባት ማክስ ስምንት የሚባለው የአውሮፕላን ሞዴል ከሌሎቹ አውሮፕላኖች ምን የተለየ ነገር አለው? ምክንያቱም ይህ አደጋ ከተከሰተ በኋላ በዓለም አቀፍ መገናኛ ብዙሀን በአምራቹ ኩባንያ በቦይንግ እና በራሱ በአውሮፕላኑ በዚህ ሞዴል አውሮፕላን ላይ ጥያቄ እየተነሳ ነው። ምን የተለየ ነገር አለው? ካፕቴን አማረት፣ አውሮፕላኑ በጣም ጥሩ አውሮፕላን ነው። ዘመናዊ አውሮፕላን ነው። በተለይ በነዳጅ ቆጣቢነቱ በጣም የታወቀ ነው። ቴክኖሎጂው የፈጠረው የወለደው አውሮፕላን ነው። በዚሁ በቴክኖሎጂ ምክንያት ደግሞ የሚመጡ የተለያዩ ችግሮች አሉ። የአውሮፕላን እንግዲህ በተለይ ቀደም ሲል አንድ አደጋ ደርሷል። በተመሳሳይ አደጋ አደጋው ኦልሞስት ተመሳሳይ አይነት ነው የሚመስለው እና ከእሱ ጋር በተያያዘ በተለይ በዚህ አደጋ ምርመራ ላይ አንዳንድ የፌዴራል አቪዬሽን አድሚኒስትሬሽን ሆነ የቦይንግ ካምፓኒ ሲነጋገሩበት የነበረና ወደ ተግባርም ይሄዳሉ ተብሎ የሚጠበቅም ነገር ነበረ። ምናልባት ከዛ ጋር የተያያዘ ይሁን አይሁን በዚህኛው ላይ ይሄ ነው ለማለት አይቻልም። ግን በተለይ ከኦቶፓይለትና ከዚህ ሲግናል ሲግናል እንግዲህ ምንድ ነው ዘመናዊ የሆነ አውሮፕላን በአብዛኛው በሲግናል ነው የሚሰራው። ሲግናሎች ደግሞ በትክክለኛው መንገድ ሊፈጠሩ ይችላሉ፣ ወይም ትክክለኛም ባልሆነ መንገድ ሊፈጠሩ ይችላሉ። በዚህም ሆነ በዛ የተፈጠሩ ሲግናሎች ወይም መልእክቶች የሚፈለገው ቦታ ላይ ሲደርሱ ሮንግ ሲግናልም ሊሰጡ ይችላሉ። ያ ሮንግ ሲግናል ደግሞ ሮንግ ሜሴጅ ነው። ሮንግ ሜሴጅ ማለት ደግሞ ሮንግሊ ብሄብ ያደርጋል አውሮፕላኑ ማለት ነው፣ ወይም ሮንግሊ እንዲንቀሳቀስ ያደርገዋል ማለት ነው። ከዛ ጋር የተያዙ አንዳንድ ነገሮች እንዳሉት የተለያዩ ዶክመንቶች ያሳያሉ። ግን አሁን ይሄ ነው ለማለት አይቻልም። ግን ለዚህ ነው አሁን አንዳንድ አየር መንገዶችም አውሮፕላኑን ወደ ማቆም እና ኢንቨስቲጌሽን እስኪያልቅበት ይመስለኛል አንዳንድ እርምጃዎች ተወስደዋል። ምርመራው ምን ያክል ጊዜ ይፈጃል ተብሎ ይታሰባል? እንደሄነ ምርመራ ውስብስብ ነው፣ ብዙ ጊዜ ቶሎ ያልቃል። በጣም በጣም ውስብስብ ነው። በተለይም ደግሞ ያው እንደዚህ አይነት ዲዛስተር ሲሆን እና አውሮፕላኑም ከፍተኛ አደጋ ውስጥ ገባ አስቸጋሪ ነው የሚሆነው። በጣም በጣም አስቸጋሪ ነው የሚሆነው። ጊዜ ሊፈጅ ይችላል። አንድ ሀገር ብቻ የሚችለውም አይደለም። የፌደራል አቪዬሽን አድሚኒስትሬሽን የአሜሪካኖች የተለያዩ ኤክስፖርቶች ይኖሩታል። የቦይንግም የተለያዩ ኤክስፖርቶች ይኖሩታል። የተለያዩ ሀገሮችም ደግሞ የተለያዩ ኤክስፖርቶች ይኖራቸዋል እና የእነዚህ ሁሉ እንግዲህ እንቅስቃሴ ጥረት ነው ይህንን የአደጋ መንስኤ ለማወቅ የሚቻለው እንግዲህ ዋርያ ዋና የአደጋ መንስኤ መቼም የሞቱትን አይተካም፣ ግን አትሊስት ወደፊት ለሚኖሩት እና ለሚበሩት ደግሞ የተሻለ ነገር ያመጣል ብለን እንገምታል እናስባለን። ካፕቴን አማረ ገብርሀና የአቢሲኒያ ፍላይት ምክትል ኃላፊ በጣም ነው የማመሰግነው። በጣም አመሰግናለሁ።